የአሜሪካ ድምፅ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ የካቲት 4 2016 ዓ.ም ዝግጅታችን ጀመረ። ¶¶

በደላንታ ወረዳ በናዳ የተዋጡ የኦፓል አምራቾችን ሕይወት ለመታደግ የሚደረገው ጥረት አራተኛ ቀኑን ይዟል። ሰው ኃይል ለአስር ሰው ብቻ ገብቶ ይቆፍረው ነበር። አሁን እስከ ሀያ ሰው ድረስ እየገባ እየቆፈረ በካሬታና በጎማ ወደ ውጭ እያወጥ እያወጣ ነው። አፈሩን የተለየ እንግዲህ በውስጥ ባለው ሁኔታ ላይ የተለየ እንትን የደረስንበት ፋይንዲንግ የለም እስካሁን

የደላንታ ወረዳ የብልጽግና ጽሕፈት ቤት ኃላፊ የሆኑትን አቶ አብዮት ጌታውን የሰማችሁት። የዚህ ዜና ዝርዝር በአብይ ርዕሳችን ይቀርባል። ሌሎች ዘገባዎችና ጥንቅሮችም በምሽቱ መሰናዷችን ተካተዋል። ሰላም ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየነኝ። ንጉሱ ታምሬ በቅንብሩ አብሮን ይቆያል። ለዜናው ደረጀ ደስታ እዚህ አጠገቤ ይገኛል። የፕሮግራሙ ዋና

የተዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ እየተላለፈ ይገኛል። እስከ ምሽቱ አራት ሰዓት ድረስ አብራችሁን እንድትቆዩ እጋብዛለሁ። አሁን በቅድሚያ ለዋና ዋና የዓለም ዜናው ወደ ደረጀ

ሰላም ጤና ስጥልን። እንደምናመሻችሁ፣ የምሽቱን ዋና ዋና የዓለም ዜናዎች አሰማችኋለሁ። የተባበሩት አረብ ኤምሬቶች ባለፈው እሁድ በሶማሊያ ዋና ከተማ ከአልቃይዳ ጋር ግንኙነት ባለው የአልሸባብ ቡድን ለተገደሉት ሶስት የኤምሬት ወታደሮች አስክሬን የክብር ስነ ስርዓትና አቀባበል አድርጋለች። በመቋዲሾው ጄኔራል ጎርደን ወታደራዊ የጦር ሰፈር ሲያሰለጥኑ ለነበሩ ሶስቱ ወታደሮችና አንድ የባህሬን ወታደራዊ መኮንን ግድያ አልሸባብ ኃላፊነቱን ወስዷል።

በጥቃቱ ላይ በሌሎች ላይ ስለደረሰው ጉዳት ብዙ ዝርዝር ባይሰጥም አልሸባብ በደረገጹ ባወጣው መግለጫ ከተባበሩት ኤሚሬቶች ወታደራዊ ጥረት ጋር በተያያዘ ተሳታፊ የሆኑ በርካታ ሰዎች መገደላቸውን አስታውቋል። ለጥቃቱ ሀዘናቸውን የገለጹት የሶማሊያ ፕሬዚደንት ሐሰን ሼህ ሙሐሙድ የቀጠናው ግጭት ውስብስብ መልክ እየያዘ መምጣቱን አጽንዖት ሰጥተዋል።

የተባበሩት አረብ ኤምሬቶች ከቅርብ ዓመታት ወዲህ ከሶማሊያ የተገነጠለችውን ሶማሌላንድን ጨምሮ በምስራቅ አፍሪካ በሚገኙ ወደቦች ላይ የምታፈሰውን መዋለንዋይ እየጨመረች መምጣቷ ተዘግቧል። በኤደን ባህረ ሰላጤ ደህንነትና በአረብ ባህር በተለይም የሶማሊያ ባህር ጠላፊዎች እንዲሁም ከጋዛው የእስራኤል እና ሀማስ ጦርነት ወዲህ ደግሞ የየመን ሁቲ አማጽያን በመርከቦች ላይ የሚያደርጉት ጥቃት የተባበሩት አረብ ኤምሬቶችን በእጅጉ እያሳሰባት

የሚያወጣ ጉዳይ መሆኑን ተመልክቷል። በየመን ደቡባዊ የባህር ዳርቻ የባብ አልማንዴብ ሰርጥን ሲያቋርጥ የነበረ አንድ መርከብ ዛሬ ሰኞ የሚሳኤል ጥቃት ደርሶበታል ሲሉ የደህንነት ተቋማት አስታወቁ። ዛሬ እኩለ ሌሊት ላይ ተፈጽሟል የተባለው ጥቃት የሁቲ አማጺያን ባለፉት ወራት በቀይ ባህር መርከቦች ላይ ተደጋጋሚ ጥቃቶችን የሰነዘሩበት አካባቢ ነው ሲል የእንግሊዝ የባህር ንግድ አገልግሎት ድርጅት ባወጣው ሪፖርት አመልክቷል።

ድርጅቱ ጨምሮ እንዳስታወቀው የመርከቢቱ ሰራተኞች ደህና ናቸው፣ መርከቧም ወደሚቀጥለው ወደብ የምታደርገውን ጉዞዋን ቀጥላለች ብሏል። አምብሬይ የተባለው ሌላው የደህንነት ድርጅት ንብረትነቷ የግሪክ የሆነችና የማርሻል ደሴቶችን አርማ ያውለበለበች የጭነት መርከብ በ20 ደቂቃዎች ውስጥ ሁለት ጊዜ የሚሳኤል ጥቃት ኢላማዎች ሆናለች ሲል ገልጾ በአንደኛው ጎና አካላዊ ጉዳት የደረሰባት መሆኑንም አስታውቀዋል።

መርከቧ የታጠቁ የግል ጠባቂ ቡድኖች እንደነበሯትም አምብሬ መናገራቸውን ኤኤፍፒ ዘግቧል። ጸረ ምዕራባውያን፣ ጸረ እስራኤል አቋም ያላቸው በኢራን የሚደገፉ ቡድኖች በቀይ ባህር ላይ በሚተላለፉ መርከቦች ላይ ለወራት ሲያደርሱት የቆየው ጥቃት የዩናይትድ ስቴትስና የእንግሊዝን የአጽፋ ጥቃቶች አስከትለዋል። የጥቃቶቹ ኢላማ ካለፈው ጥቅምት ወር ጀምሮ በተባባሰው የእስራኤልና የሐማስ ጦርነት በጋዛ ለሚገኙ ፍልስጤማውያን ያላቸውን አጋርነት ለማሳደ

ለማሳየት የሚደረግ ጥረት መሆኑንም ተገልጿል። የታገቱትን ለማስለቀቅ ከሚደረገው የእስራኤል ወታደራዊ ዘመቻ ጋር ተያይዞ በተፈጸመው የአየር ጥቃት ቢያንስ ሀምሳ ሰዎች መገደላቸውን ደቡባዊ ጋዛ ፋራህ ከተማ ውስጥ የሚገኙ የሆስፒታል ባለስልጣናት አስታወቁ።

የአቡ የሱፍ አልናጀር ሆስፒታል ዳይሬክተር ዶክተር አቡ ማርዋን አልሃምስ ዛሬ ሰኞ እንደተናገሩት ከሟቾቹ መካከል ሴቶችና ህጻናት ይገኙበታል።

በራፋ አቡ የሱፍ አልናጃር የሟቾች ቤተሰቦች በአስክሬኖቹ ላይ ተደፍተው በሚያለቅሱበት ሆስፒታል ውስጥ የራሱ ጋዜጠኛ ቢያንስ 50 አስክሬኖችን መቁጠሩን አሶሴትድ ፕሬስ ዘግበዋል። የእስራኤል ኃይሎች ዛሬ ሰኞ ማለዳ ላይ ጋዛ ውስጥ ከፍተኛ ጥበቃ የሚደረግለት አንድ አፓርትመንት ህንፃ በመውረር በተኩስ ልውውጥ መካከል ሁለት ታጋቾችን ማስለቀቅ መቻላቸውን ዘገባው አመልክተዋል።

በጋዛ የሚገኘው የሐማስ ጤና ሚኒስቴር ቃል አቀባይ አሽራፍ አልቂድራ በአየር ጥቃቱ ቢያንስ 67 ሰዎች መገደላቸውን ተናግረዋል። የእስራኤል ጦር አቃብ ጦር ቃል አቀባይ ሪድ አድሚራል ዳንኤል ሀጋሪ በአየር ኃይሉ የተደገፈው ልዩ ኃይሉ በተኩሱ መካከል ሁለተኛ ፎቅ ወደሚገኘው አፓርትመንት በማምራት በሐማስ ቁጥጥር ስር የነበሩ ሁለቱን ታጋቾች ማስለቀቃቸውን ተናግረዋል።

የ60ና የ70 ዓመት ዕድሜ እንዳላቸው የተነገረላቸው ታጋቾች ባለፈው ጥቅምት ወር በሐማስ ከታገቱት 250 ሰዎች መካከል መሆናቸውንም ዘገባው አመልክተዋል።

የዩናይትድ ስቴትስ መከላከያ ሚኒስትር ሎይድ ኦስትን ትናንት እሁድ እንደገና ሆስፒታል ገብተዋል። የመከላከያ ሚኒስትሩ ወይም ፔንታገን እንዳስታወቀው በፕሮስቴት እጢ ካንሰር እያገገሙ የነበሩት ሚኒስትሩ ስልጣናቸውን ለምክትላቸው አስተላልፈዋል። አጣዳፊ የፊኛ ህመም ምልክት የታየባቸው ኦስትን የህክምና ክትትል እንዲያገኙ በደህንነት ጠባቂዎቻቸው ወደ ዋልተር ሪድ ሆስፒታል መወሰዳቸውን የፔንታገን ቃል አቀባይ ሜጀር ጄኔራል ፓት ራይደር በመግለጫቸው

እንደሚያስፈልጋቸው አስታውቀዋል። ኦስትን መጀመሪያ ላይ ስራቸውንና ኃላፊነታቸውን ለመቀጠል አስበው የነበረ ቢሆንም እያደርግን እነዚያን ኃላፊነቶቻቸውን ለምክትል የመከላከያ ሚኒስትሩ ካትሊን ሂክስ ማስተላለፋቸውን ራይደር አክለው ገልጸዋል። ስለ መከላከያ ሚኒስትሩ ሆስፒታል ለመግባት የጠቅላይ ኤታ ማዦር ሹሙ ዋይት ሀውስ እና ምክር ቤቱ እንዲያውቀው መደረጉም ተገልጸዋል።

ኦስትን ባለፈው ታህሳስ የፕሮስቴት እጢ ካንሰር ምርመራና የቀዶ ጥገና ሕክምና ተደርጎላቸዋል። የአውሮፓውያኑን አዲስ ዓመት ለሁለት ሳምንት በቆዩበት በዚሁ የዋልተር ሬድ ሆስፒታል ውስጥ ማሳለፋቸውም ተጠቅሰዋል። ባለፈው ታህሳስ ውስጥ ለሆስፒታል ቆይታቸውም ሆነ ስለ ካንሰር ምርመራና ሕክምና የተደረገላቸው ስለመሆኑ ለፕሬዚደንት ጆ ባይደን ለምክር ቤቱም ሆነ ለምክትል የመከላከያ ሚኒስትሩ አለማሳወቃቸው ተገልጸዋል። የሁኔታው በሚስጥር መያዝ የጠቅላላ ኦዲተሩና የ

ንታገን የውስጥ ምርመራ እንዲካሄድ ምክንያት ሆኗል። ሚኒስትሩ የእሳቸው ሆስፒታል መግባት በሚስጥር እንዲያዝ ለሰራተኞቻቸው ምንም አይነት መመሪያ አለመስጠታቸውን ተናግረዋል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የጀርመኑ ቻንስለር ኦላፍ ሾልዝ ኔቶ ለአሜሪካና ለአውሮፓ ሀገራት ሰላምና ደህንነት በጣም አስፈላጊ ነው ብለዋል።

የጀርመኑ መሪ አስተያየት የሰጡት የቀድሞ የዩናይትድ ስቴትስ ፕሬዝደንት ዶናልድ ትረምፕ እነዚያ አገራት ለመከላከያ ህብረት የሚያደርጉት አስተዋጽኦ የሚዘገይ ከሆነ የኔቶ አባላትን ወደፊት ሩሲያ ከምትደርስበት ጥቃት ለመከላከል እንደማይፈልጉ ሰሞኑን ለተናገሩት ምላሽ ነው።

ሾልዝ ይህንን የተናገሩት ሩሲያ ዩክሬንን መውረር ከጀመረች ወዲህ በዓለም ትልቁ ከሆኑት አንደኛው የሆነውን የከባድ መሳሪያዎችና የታንክ ጥይቶች የሚሰራውን ፋብሪካ ራይን ሜታልን በጎበኙበት ወቅት ነው። በሚቀጥለው ዓመት ማምረት ይጀምራል ተብሎ የሚጠበቀው ይህ ፋብሪካ በየዓመቱ ወደ 200 ሺህ የሚጠጉ የመድፍ መሳሪያዎችን ለማምረት አስተዋጽኦ ያደርጋል ተብሏል። የፋብሪካው ባለቤት ወደ 323 ሚሊዮን

ዶላር መዋለ ንዋይ ለመዋል እና አምስት መቶ አዳዲስ የሥራ መስኮችን ለመፍጠር ቃል ገብተዋል። በዩናይትድ ስቴትስ ደቡባዊ ግዛት ቴክሳስ ታዋቂው መንፈሳዊ ሰባኪ ፓስተር ጆኤል ኦስትን በሚሰብኩበት ትልቅ ቤተ ክርስቲያን ውስጥ ትናንት እሁድ ተኩስ የከፈተች አንዲት ሴት በስፍራው በነበሩ ሁለት ፖሊሶች መገደሏ ተነገረ።

የሂውስተን ፖሊስ አዛዥ ትሮይ ፊነር ረዥም ሽጉጥና ቦርሳ በመያዝ ወደ ሌክውድ ቤተ ክርስቲያን ገብታለች ያሏት ይቺ ሴት የአምስት ዓመት ዕድሜ ያለው ሕፃን አስከትላ እንደነበር ተናግረዋል። ሴትየዋ በስፍራው ስትሞት አብሯት የነበረው ሕጻን በነበረው የተኩስ ልውውጥ በጥይት ተመቶ ክፉኛ መቁሰሉን ፖሊስ አስታውቋል።

በሀምሳዎቹ የዕድሜ ክልል ውስጥ የሚገኝ ሌላ አንድ ሰው እግሩ ላይ እየቆሰለ ቢሆንም በሂውስተን ሆስፒታል በጥሩ ሁኔታ ላይ እንደሚገኝ ተነግሯል። ፖሊስ ክስተቱ የተፈጠረበትን ምክንያት ዝርዝርም ሆነ አብሯት ነበረ በተባለው ህጻን እና በሰላሳዎቹ ዕድሜ ክልል ውስጥ መሆኗ በተነገረው ሴት መካከል ያለውን ግንኙነት አልገለጸም። ሰባኪው ጆል ኦስትን ጉባኤው በተፈጠረ ተኩስ በጣም አዝኗል ብለዋል።

ጥቃቱ የተፈጸመው በየሳምንቱ 450 ሰዎች በሚታደሙበት ትልቁ ቤተ ክርስቲያን ውስጥ መንፈሳዊ አገልግሎቶች በሚሰጡበት ወቅት መሆኑም ተገልጿል። በዩናይትድ ስቴትስ ውስጥ ካሉ ትላልቅ ቤተ ክርስቲያናት ሶስተኛው ትልቁ ቤተ ክርስቲያን መሆኑንም ሃርትፎርድ የተባለው የሃይማኖት ምርምር ተቋም ገልጿል። በቴሌቪዥን የሚተላለፈው የኦስትን ስብከት ወደ አንድ መቶ የሚሆኑ አገሮችንም እንደሚያዳርስ ተመልክቷል። በመጨረሻም

እንደ አውሮፓ አቆጣጠር ከ ሁለት ሺ ሁለት ጀምሮ ለ14 ዓመታት በጓንታናሞ ቤት ቤይ እስር ቤት በኋላም ከተላለፉበት የኦማን የቤት ውስጥ የቁም እስር የተለቀቁት ሁለት የአፍጋኒስታን ዜጎች በነጻ መሰናበታቸውን የታሊባን ቃል አቀባይ ትናንት እሁድ በሰጡት መግለጫ አስታውቀዋል። አብዱል ዛሂር ሳብር እና አብዱል ከሪም የተባሉት እስረኞች የተለቀቁት በአፍጋኒስታን እስላማዊ እምሬት ነው

በአፍጋኒስታን እስላማዊ እምረት ጥረት ነው ሲሉ የታሊባኑ የአገር ውስጥ ጉዳይ ሚኒስትር ቃል አቀባይ አብዱል ማቲን ቃኒ ተናግረዋል። ሁለቱ ሰዎች በጓንታናሞ ቤ እስር ቤት የቆዩት እንደ ኤሮፓ አቆጣጠር

እስከ 2017 ድረስ ሲሆን ቀጣዩን ሰባት ዓመት በእስር የቆዩት የቤት ውስጥ ቁም እስረኛ በሆኑበት የባህረ ሰላጤ ግዛት በሆነችው ኦማን ውስጥ መሆኑም ተነግሯል። ዩናይትድ ስቴትስ በኩባ ጓንታናሞ ቤይ የሚገኘውን የማቆያ ማዕከል የከፈተችው ከመስከረም 11ዱ ጥቃት የሽብር ጥቃትና የአልቃይዳ መሪ ኦሳማ ቢንላደንን ለመያዝ ከተካሄደው የአፍጋኒስታን ወረራ በኋላ በፕሬዚደንት ጆርጅ ደብሊው ቡሽ አስተዳደር መሆኑም ይታወቃል።

አድማጮች ለምሽቱ የተመደበው የዜና ክፍለ ጊዜ በዚሁ ተጠናቋል። ቀሪዎቹን ወደ ስመኝሽ እመራችኋለሁ። መልካም ጊዜ።

ደረጃ ደስታን ለአለም ዜናዎቹ እጅግ አድርጌ ያመሰግናለሁ በ22 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሰኞ የካቲት 4 2016 ዓ ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት

ሲጋራ የሚያጨሱ ሰዎች ለኩላሊት በሽታ የተጋለጡ ይሆናሉ። ሁለተኛ የኩላሊት በሽታ ያለባቸው ሰዎች የኩላሊት በሽታቸው ደረጃ በፍጥነት እንዲጨምር ያደርጋል። ሶስተኛ ደግሞ ለኩላሊት ካንሰር ወይም ደግሞ ተጨማሪ ብላደር ካንሰር የተጋለጡ እንዲሆኑ ያደርጋቸዋል። ስለዚህ ሲጋራ ማጨስ በኩላሊት በሽታ ጋር በፍጹም ሬኮመንድ አይደረግም።

የሰማችኋቸው ዶክተር ተዋበ ግርማ ይባላሉ። በዩናይትድ ስቴትሷ የሙዝሪ ክፍለ ግዛት ካንሳስ ከተማ በሚገኘው ሪሰርች ሜዲካል ሴንተር የተባለ ሆስፒታል የኩላሊት አማካሪ ሐኪም ናቸው። የኩላሊት በሽታና እርሱን ተከትለው የሚመጡትን ሌሎች የውስብስብ የጤና እክሎች አስመልክቶ ከፕሮግራሙ ተከታዮች ለደረሱን ጥያቄዎች በሁለተኛው አጋማሽ በሚቀርበው የሐኪሞን ይጠይቁ ይመለሳሉ። በምስልና ድምጽ ቅንብር ሴሳ አሸናፊና ግርማ

ገፋ እንዲሁም የዌብና የማህበራዊ ድህረ ገጽ ፕሮዲሰራችን አበባየው ገበያውም አብረውን ያመሻሉ። አሁን ወደ ቀዳሚው የአብይር ዘገባችን እንለፍ። በአማራ ክልል ደቡብ ወሎ ዞን ደላንታ ወረዳ ሰው ሰራሽ ዋሻ የተናደባቸውን ኦፓል አምራቾች ሕይወት ለመታደግ የሚደረገው እንቅስቃሴ ዛሬ አራተኛ ቀኑን እንደያዘ የወረዳው አስተዳደር አስታወቀ።

በቀበሌ 018 ቆቅ ውሃ እየተባለ በሚጠራው አካባቢ

ኦፓል በማምረት ላይ ሳሉ የተቆፈረው ዋሻ በመደርመሱ በናዳ የተያዙ ወጣቶችን ሕይወት ለመታደግ ተጨማሪ የሰው ኃይል በቁፋሮ ስራ ላይ እንደተሰማራ የወረዳው የብልጽግና ጽሕፈት ቤት ዛሬ ለአሜሪካ ድምጽ ገልጿል። ይህ ዜና እስከተጠናከረበት ጊዜ ድረስ ከገደሉ ጫፍ ወደ ውስጥ 30 ሜትር ገደማ በሰው ጉልበት መቆፈሩ ታውቋል። እስካሁን የተገኘ ምልክት ባይኖርም በሕይወት እናገኛቸዋለን ያሉ ቤተሰቦቻቸውና በርካታ የሕብረተሰብ ክፍሎች

በአደጋው ስፍራ የነፍስ አድን ጥረቱ እየተረባረቡ እንደሚገኙ አንድ የቤተሰባቸው አባል በናዳው የተያዙባቸው አስተያየት ሰጪ ተናግረዋል። መስፍን አራጌ ዝርዝር አለው።

በአማራ ክልል ደቡብ ወሎ ዞን ደላንታ ወረዳ በባህላዊ መንገድ ኦፓል ለማውጣት ዋሻ ውስጥ በቁፋሮ ላይ እንዳሉ በግዙፍ ናዳ የተያዙ ወጣቶችን ሕይወት ለማትረፍ ለአራተኛ ቀን ጥረት እየተደረገ መሆኑን ወረዳው አስታወቀ። 750 ሜትር ዝመት እንዳለው በተገለጸው በዚህ ዋሻ ውስጥ በተቆፈረ 25 ሜትር ጥልቀት ባለው ጉድጓድ ውስጥ በግዙፍ ናዳው እነዚሁ ቁጥራቸው ከ10 በላይ የሚገመቱ ወጣቶችን ከሐሙስ ጥር 30 2016 ዓ ም እኩለ ሌሊት ጀምሮ ፍለጋው መቀጠሉን የወረዳው ብልጽግና

የጽፈት ቤት ኃላፊ አብዮት ጌታውን ዛሬ ለቪኦኤ ተናግረዋል። በፊት ከነበረን የሰው ኃይል የተወሰኑ የሰው ኃይሎችን ጨምሮ እያስቆፈርን ነው። ዛሬ እዛው አካባቢ ሁሉም የመንግስት አካልም ሄደን እዛው ነው ውለን የመጣ ነው። ያው የሰው ኃይል ለአስር ሰው ብቻ ገብቶ የቆፍረው ነበር። አሁን እስከ ሀያ ሰው ድረስ እየገባ እየቆፈረ በካሬታና በጎማ ወደ ውጭ እያወጣ ነው አፈሩን

የተለየ እንግዲህ በውስጥ ባለው ሁኔታ ላይ የተለየ እንትን የደረስንበት ፋይንዲንግ የለም እስካሁን ቻለም እስከ ሰላሳ ሜትር ወደ ውስጥ መግባት ተችሏል። እስካሁን ባለው ሰውም ሎጂስቲክ ምንም እዛው እየቀረበ ለሚቆፍሩ ሰዎች ከ- እየገቡ ምግብም እዛው እየቀረበ ወደ ኤንድ ኔት እየተሰራ ነው። እንግዲህ ቦታው አስቸጋሪ ከመሆኑ ጋር ተያይዞ በህዝብ ጉልበት ነው ርብርብ እየተደረገ ያለው። የአካባቢው መንግስት እንዳልኩ ዛሬም እዛው ነው ሁሉም አመራሮች፣ አብዛኛዎቹ የሚመለከታቸው አመራሮች እዛው ነው ውለን የመጣ ነው እሱ እንዲቀጥ

ሚቀጥል ነው። ቤተሰቦቹም እዛም ያሉት የሚቆፍሩት አካላቶችም ሁሉም ጋር የተግባባ ነው። ሎጂስቲክስ እየቀረበ ከመጨረሻው ድረስ ስራውን እንድንቀጥል ነው። ከላይ ያሉትም አካላቶች ይህንን የሚታገዝ ነገር ለማገዝ ዝግጁ ናቸው። ያው በማሽንም በምንም የሚቻል ቦታ ካለመሆኑ ጋር ተያይዞ ነው ችግሩ ያለው። የቅርብ ቤተሰባቸው በናዳው ውስጥ እንደተያዘባቸው በስልክ የተናገሩት አቶ ማርዬ ይመር ከዚህ ቀደም ከነበረው ተመሳሳይ ክስተት በመነሳት በናዳው የተያዙትን ሰዎች በህይወት የማግኘት ተስፋው ከፍተኛ መሆኑን ተናግረዋል። የአካባቢው ነዋሪዎችም ወጣቶቹን በ

ሕይወት ለማግኘት ከተራራው ጫፍ በመነሳት ወደ ውስጠኛው የዋሻው ክፍል በመቆፈር ላይ መሆናቸውን ጠቅሰዋል። ግን ተራራው ትንሽ ከበድ ያለ ስለነበረ ናሪው ትንሽ ከበድ ያለ ነው በጣም

አርብ ጀምሮ ዛሬ ሰኞ ነው። ያው አርብ ጀምሮ እስካሁን ድረስ ያው በተስፋ ነው እንግዲህ ያለው። ያው ዲካ የሚባል ነገር አለ የጉዴው መጨረሻ አካባቢ ላይ፣ ያንን ለማየት ነው። ከሰመጠው ጉዴ ውስጥ ሀገ ተራራው ነው የሰመጠው። የሰመጠው ቦታ የሰመጠው ቦታ ወዲህ ጥግ ላይ ይገኛሉ በሚል አቅጣጫ ነው እንግዲህ ያው ያለው። ሰው እዛ ተለምዶ ያለው የሚሰራው የሚቆፍረው የሚያውቀው አቅጣጫውን የሚያውቀው ነው እየሰራ ያለው። አቶ ደስተዋሌ የተባሉ የገልጤና ከተማ ነዋሪ ደግሞ ለአደጋው ክስተት አስከፊነት ከባህላዊ አመራ

መሰራረቱ ባሻገር በህገ ወጥ መንገድ ምርቱን ለማምረት የሚሞክሩ ሰዎች መኖራቸው ነው ይላሉ። ከኢንዱስትሪ ሚኒስቴር ባለሙያዎች መጥተው ስልጠና በመስጠታቸው ቁፋሮ ሲሰራ ፒላር፣ ምሰሶ እያዘጋጁ እንዲሄዱ ተደረገ። ከዛ በኋላ የዚህ አደጋው ጉዳይ ቀንሶ ኖረ። አሁን ላይ ግን የእነዚህን ፒላሮች ወይም ምሰሶዎቹን እነዚህ ቆፋሪዎች ጥለው ሲሄዱ በየድርሻቸው ተሰጥቷቸዋል። በቡድን አደረጃጀት ነው የተሰጥ የሚሰራው። ግን እየሰረቁ ፒላሮቹ እየቆረጡ ስጥሏቸው እንዲህ አይነት አደጋ

ከሰቱ ነው የሚታወቀው። ማን ነው ፒላሮቹን የሚቆርጣቸው?

እነዚህ በህገወጥ ለሊት ሰርቀው የሚገቡ ወጣቶች። የቀላንተ ወረዳ ማዕድን ጽፈት ቤት ኃላፊ ተስፋው ሰማው ለክልሉ የቴሌቪዥን ጣቢያ እንደተናገሩት የህይወት አድን ጥረቱ ለዋሻው መግቢያ ቅርበት ባለው የውስጠኛው ክፍል ላይ አተኩሮ እየተካሄደ ነው። እስካሁን በሰው ኃይል ከ50 ሜትር በላይ መቆፈሩን ጠቁመው፣ ቦታው አመቺ ባይሆንም በተለያዩ ማሽኖች በመታገዝ ቁፋሮን ለማፋጠን ርብርብ እየተደረገ እንደሚገኝ ገልጸዋል። ናዳው በተከሰተበት አካባቢ ብቻ ከአራት መቶ እስከ አምስት መቶ ወጣቶች በ

ማህበር ተደራጅተው በኦፓል ማምረት ስራ ላይ እንደተሰማሩ ከወረዳው አስተዳደር የተገኘው መረጃ ያመለክታል። የደላንታ ወረዳ ከ2004 ዓ ም አንስቶ በኦፓል ማዕድን ምርቷ ትታወቃለች። ወረዳዋ ካሏት 32 ቀበሌዎች ውስጥ በ30ዎች ውስጥ የኦፓል ማዕድን ሀብት እንዳላት ቢነገርም አመራረቱም ሆነ አካባቢው ገዳላማ በመሆኑ ዘመናዊ አሰራርን መከተል ካልተቻለ ወደፊትም ተመሳሳይ አደጋዎች ሊከሰቱ እንደሚችሉ አስተያየት ሰጪዎች ተናግረዋል። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራጌ

የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላለፈውን የሰኞ ምሽት ስርጭታችንን ነው። ቀደም ሲል የአብይ ርዕስ ዘገባውን ተከታትላችኋል። የትንታኔው መጽሔት ይቀጥላል። በትውልድ የሚዘከር ስራ ለመስራት ከአድዋ ልንማር ይገባል ሲሉ ፕሬዚዳንት ሳህለወርቅ ዘውዴ ተናገሩ። የአድዋን አይነት ዝክር የማናገኝበት ጎዳና ላይ ገብተናል ሲሉ

በሀገሪቱ እየታዩ ያሉ ግጭቶችን መቀጠል የገለጹት ፕሬዝዳንቷ ወንድም ወንድሙን የሚገድልበት የእርስ በርስ ግጭት በንግግር እንዲፈታ በድጋሚ ጠይቀዋል። ጠቅላይ ሚኒስትር አብይ በበኩላቸው የአንድነት ጥሪ አሰምተዋል። ርዕሰ ብሔሯና ጠቅላይ ሚኒስትሩ ይህን ያሉት አዲስ አበባ በተገነባው የአድዋ ድል መታሰቢያ ሙዚየም ትላንት በተመረቀበት ወቅት ነው። ኬኔዲ አባተ ተጨማሪ ያለው

ከዛሬ 128 ዓመታት በፊት የተፈጸመውንና የጥቁር ሕዝቦች የነፃነት ተምሳሌት የሆነውን የአድዋ ድል ለመዘከር በአዲስ አበባ ከተማ እምብርት ላይ የተገነባው የድሉ መታሰቢያ ትናንት እሁድ የካቲት 3 ቀን 2016 ዓመተ ምህረት ተመርቋል። መታሰቢያውን የኢፌዴሪ ፕሬዝደንት ሳህለ ወርቅ ዘውዴ እና ጠቅላይ ሚኒስትር አብይ አህመድ መርቀው ከፍተዋል። ፕሬዝደንቷ በምረቃ ሥነ ሥርዓቱ ላይ ባደረጉት ንግግር ዛሬ ላይ የአድዋን ድል ታሪክ የሚመጥን መታሰቢያ ተገንብቷል፣ ሲሉ

አጠቃላይ ስራውን አድንቀዋል። ሆኖም የድሉን ታሪክ መዘከር ብቻ በቂ እንዳልሆነ ጠቅሰው ከታሪክ መማርም እንደሚያስፈልግ አስገንዝበዋል። ኢትዮጵያ ያለችበትን ወቅታዊ ቀውስ አስታውሰው አገርን በማዳን እኛም የሚዘከር ስራ ልንሰራ ይገባል ሲሉ አሳስበዋል። አገርን ማዳን ከልዩነቶቻችን በላይ ነው። አደክም ይሆናል። ብዙ ጊዜ አነሳዋለሁ፣ ግን ይኸው ነው። ዛሬ ደግሞ እንግዲህ ይህንን ስንነጋገር እኛም የትነን ብለን ማየት አለብን።

ትውልድ ነው የሚዘክረን። እኛ ራሳችን ባለንበት መዘከር ላይኖር ይችላል። እንድንዘከር አይነት ደግሞ ስራ ሰርቶ ማለፍ ያስፈልጋል ለማለት ነው። ትንሹም ትልቁም የሚለያየንን ለመፍታት ቃታ መምዘዝ የሚቀለን ሆነን ነው የምንታየው። ገጽታ ደግሞ ሲበላሽ ለመገንባት በጣም ብዙ ጊዜ ነው የሚፈጀው። የዚህ ትልቅ ግዙፍ ድል ባለቤት ያልሆንን መስለንም ነው የምንታየው።

አገርን ለሆነ ላልሆነ ማናወጥ፣ የሀገርን ዝና ማበላሸት በውጭ ያልተጠራንበት ስም የለም። እንደዛ እንድንሆን ማድረግ እንዲህ አይነት ዝክር የማናገኝበት ጎዳና ላይ ገብተናል ማለት ነው። መጠንቀቅ አለብን ለማለት ነው የምፈልገው። ርዕሰ ብሔሯ አክለውም አገሪቱ ላለችበት ችግር መፍትሄው ይታወቃል ያሉ ሲሆን ችግሮች በንግግር እንዲፈቱ በድጋሚ ጠይቀዋል። ወንድም ወንድሙ ላይ መነሳት

ለማንም ሀገር ኩራት አይደለም፣ አንገት የሚያስደፋ ነው። ተማሪ በነበርኩበት ጊዜ ኢትዮጵያን ውጭ ለመወከል በነበረኝ ትልቅ እድሎች ሲያኮራኝ የነበረው ስለ አድዋ ስናገር ነው። ሲያኮራን የነበረው ሌሎች አያቶቻችን በሰሩት ነው። እኛ ገድል ሰርተን ማለፍ አለብን ይሄ በፍጹም የማይመጥን ነው። ለዚህ እንግዲህ መፍትሄው ይታወቃል። ሁላችንም ልቦና ገዝተን ተነጋግረን አገሪቱን ወደፊት ማራመድ ነው።

ለኢትዮጵያ ችግሮች መፍትሄው ንግግር እንደሆነ ቢታመንም በአዲስ አበባ ዩኒቨርሲቲ የሰላምና ጸጥታ ጥናቶች መካነ ጥናት ዲሬክተር እና የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር ዶክተር ዮናስ አዳዬ ምክንያት ለአሜሪካ ድምጽ አብራርተዋል። በጣም ግልጽና አጭር መልስ በኢትዮጵያ ውስጥ ያለው የነበረው የፖለቲካ ባህል ነው። የፖለቲካ ባህሉ አሸናፊና ተሸናፊነት ላይ የተመሰረተ ነው። አንዱ አሸናፊ ሌላው ተሸናፊ የሚሆንበት

ወይም ሪየል ፖለቲክስ ይሄ ሪያሊዝም ተብሎም የሚጠራው ነው። በተለይ በሀገራችን ያለው ሁኔታ የሁለት መቶ ዓመታት የሰላም ጥናት ጥሬታዎች የሚያሳዩት ስሙ ኮረሌትስ ኦፍ ዎር ነው የሚሉት አንድ ሀገር ከጦርነት በወጣ

ከአንድ እስከ አምስት ዓመት ባለው ጊዜ ውስጥ ሀገራዊ ምክክር አካሄደው ይቅርታ አድርገው በፊት ወደ ጦርነቱ የወሰዳቸው ምክንያት ወደ ግጭቱ የወሰዳቸው ምክንያት ትራንስፎርም ካላደረገ ተመልሰው ወደ ጦርነት የመግባት እድሉ ከሰላሳ እስከ ስልሳ አምስት ፐርሰንት ነው የምለው። ስለዚህ በሀገራችን ጦርነቶች ከተካሄዱ በኋላ ቆም ብለው ምንድነው ወደ ጦርነቱ የወሰደን ምንድነው ወደ ግጭቱ የወሰደን ብለን አልተነጋገርንም። ይቅርታ አልተደራረቀም። ካለፈው ትምህርት አልተማርንም።

ምክንያቱም የነበረው የፖለቲካ ባህል ሁላችንም አሸናፊዎች እንሆን ሳይሆን የግድ አንድ ሉዝ ማድረግ አለን ማለት አለበት። ይህ ለዘመናት የነበረ ከላይ ወደ ታች ሲሰራ እየነበረ የፖለቲካ ባህሉ ነው። እዚህ ላይ በጣም ጥንቃቄ እናደርግ።

ህብረተሰባችን በሙሉ እንደዚህ ያስበው ማለት አይደለም። የፖለቲካ ስርዓቶቹ የፖለቲካ ባህሉ እሱን ይመስላል ነው። የሰላምና ጸጥታ ጉዳዮች ተመራማሪው እና ከሀገራዊ ምክክር ኮሚሽነሮች አንዱ የሆኑት ዶክተር ዮናስ አዳዬ የንግግር ባህልን ካላዳበርን ቀውሶች ተባብሰው ይቀጥላሉ በማለት ስለ መፍትሄውም ጠቁመዋል። ካለፈው ምን ተማር፣ ልክ ደቡብ አፍሪካ ውስጥ አፓርታይድ ካለፈ በኋላ ምን ተማር ብለው

ዳግመኛ ከትምህርት በመማር ዛሬ ደቡብ አፍሪካ በጋዛና በእስራኤል ውስጥ ለሚደረገው ጦርነት እንዲያውም ጠበቃ የሆነው በዓለም ፍርድ ቤት በሂውማን ራይትስ ፍርድ ቤት ቀርቦ ለእነሱ ሲከራከሩ እናያለን። ምክንያቱም እዚያው ሀገራዊ ምክክር አካሂደው ፍትህ ምን እንደሆነ ይህ ፍትነት አንዱ ጋር ከሰፈነ ሌላው ጋር ይሰፍናል እና ይህ ፍትነት በዓለም ላይ እንደ

ለማድረግ ደቡብ አፍሪካ እየታገለች ያለችበት ዋናው ምክንያት መፍትሄን አስቀድሞ በማወቅ የምክክር ስኬት ውጤት ነው። በአጭሩ እሳቸው መልሱ ይታወቃል ያሉት መፍትሄው መመካከር መሆኑን፣ መፍትሄው ሁሉም አሸናፊዎች ሆኖ የሚወጡበትን ስርዓት መገንባት መሆኑን በሚገባ እየጠቆሙ ነው ክብርት ፕሬዚደንታችን። ኢትዮጵያ ውስጥ የጎደለው እሱ ስለሆነ ነገር ግን ይቻላል። ፖለቲካው አካባቢ ግን ያ ስላልተለመደ እሱን ባህል ለማድረግ ነው እየሰራንኝ ያለው

በትናንቱ የአድዋ ድል መታሰቢያ ምረቃ ላይ አድዋ የአንድነት ተምሳሌት መሆኑን በንግግራቸው የገለጹት ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ በአሁኑ ወቅት ከውስጥም ከውጭም በበርካታ ፈተናዎች እየተናጠች እንደምትገኝ ገልጸው የአንድነት ጥሪ አቅርበዋል። መላው የኢትዮጵያ ሕዝብ ሾተሉን ወደ አፎቱ ብስጭቱን፣ ቁጣውን ወደ ትዕግስቱ አስገብተን የኢትዮጵያን ነጻነትና ክብር ለመጠበቅ ዛሬ በድጋሚ

ቃል የምንገባበት ቀን ሊሆን ይገባል። ኢትዮጵያ ከነ ክብሯ ከነ ነጻነቷ ለልጆቻችን ማሸጋገር እንዲቻል እንደዚህ ያለ መታሰቢያ በእጅጉኑ

አስፈላጊ ነው። የአድዋ ድል መታሰቢያ ንጉሰ ነገስቱን ቀዳማዊ አጼ ምኒልክንና ባለቤታቸውን ንግስት ቴጌ ጣይቱን ጨምሮ የአድዋውን ዘመቻ የመሩ የጦር አበጋዞች ሐውልቶች እንዲሁም ሌሎች የድሉ መዘክሮች ከልዩ ልዩ አገልግሎት ሰጪ ማዕከላት ጋር የሚገኙበት ነው። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።

ወደ ተከታዩ ዘገባ ስናልፍ በሰሜን ኢትዮጵያው ጦርነት ወቅት ምሁራን ሰላማዊ መፍትሄን የማፈላለግ ድርሻቸውን

እንዳልተወጡ የገለጹ በትግራይ በአማራና በአፋር ክልሎች የሚገኙ ዩኒቨርስቲዎች አመራሮች በግጭቱ የተፈጠሩ ክፍተቶችን ለመሙላትና ህብረተሰቡን መልሶ ለማገናኘት እየሰሩ እንደሆነ ተነገረ። ለአሜሪካ ድምጽ የተናገሩ አንድ ተንታኝ በጦርነት ወቅት የሰላም መፍትሄን መጠቆም ሲገባቸው የችግሩ አካል ሆኖ የቆዩ አንዳንድ ዩኒቨርስቲዎችና ምሁራን እንደነበሩ ጠቁመዋል። አሁን ግን ያን መካስ ይኖርባቸዋል ሲሉ አክለዋል። የሰላም

በበኩሉ ከፍተኛ የትምህርት ተቋማት የሰላም ግንባታ ግንባር ቀደም ሆነው ይሰሩ ዘንድ እንደሚያበረታታ ገልጿል። የመቐለ ዩኒቨርሲቲ የሰላም ግንባታ በኢትዮጵያ በሚል መሪ ቃል ባለፈው ቅዳሜና እሁድ ባዘጋጀው ዓለም አቀፍ ኮንፈረንስ በትግራይ በአማራና በአፋር ክልሎች የሚገኙ ዩኒቨርሲቲዎች ኃላፊዎችና ሌሎችም እንግዶች ተገኝተዋል። ሙልጌታ ጽባ ተከታትሎታል።

ለሁለት ዓመታት ያህል በዘለቀው የሰሜን ኢትዮጵያው ጦርነት ወቅት ምሁራን የሚጠበቅባቸው የሰላም ሚና እንዳልተወጡ በትግራይ በአማራና በአፋር ክልሎች የሚገኙ ዩኒቨርሲቲዎች አመራሮች ተችተዋል። የሰላም ግንባታ በኢትዮጵያና አካባቢ በሚል ርዕስ የመቀሌ ዩኒቨርሲቲ ያዘጋጀው ዓለም አቀፍ ኮንፈረንስ ባለፈው ሳምንት ቅዳሜና እሁድ በተካሄደበት ወቅት የአሜሪካ ድምጽ ያነጋገራቸው የዩኒቨርሲቲዎቹ አመራሮች በግጭቱ የተፈጠሩ ክፍተቶች ለመሙላትና መልሶ ለማገናኘት እየሰሩ እንደሚገኝ

እንዲያገኙ ተናግረዋል። ጦርነቱ በፕሪቶሪያው የሰላም ስምምነት ከተቋጨ በኋላ ሰላም ወደሚያጸኑ የመልሶ ግንባታ ስራዎች ከገቡት የከፍተኛ ትምህርት ተቋማት አንዱ የወሎ ዩኒቨርሲቲ እንደሆነ ፕሬዚደንቱ ዶክተር መንገሻ አየነ ገልጸዋል። ዩኒቨርሲቲው ከመቀለና ከሰመራ ዩኒቨርሲቲዎች ጋር በመተባበር በተለይ በትግራይ፣ በአማራና በአፋር ክልሎች አዋሳኝ አካባቢዎች የልማት ስራዎችን ለማከናወን እንቅስቃሴ እንደጀመረ የጠቀሙት ዶክተር መንገሻ ሂደቱ ለሰላም ግንባታው ድርሻ አለው ይላሉም ዩኒቨርሲቲም

እንደ መቀለና ሰመራም የተነጋገርነው ሰላም ስለሰበክን ስለተነጋገር ዘላቂነቱን አረጋግጠናል ማለት አይቻልም። እነዚህ ሶስቱም አካባቢዎች ደግሞ በጦርነት በከፋ ሁኔታ የተጎዱ ስለሆነ መልሶ ግንባታ ያስፈልጋቸዋል። ሰብአዊ ግብዓትና ግንባታ ያስፈልጋቸዋል።

ስለዚህ ከሰላም እሴት ግንባታው ጎን ለጎን የዴቨሎፕመንት ስራ አብሮ ያስፈልጋል። የዴቨሎፕመንት ስራ ስንሰራ በትስስር መሰራት አለበት። ለምሳሌ በአገራባች አካባቢዎች ላይ በኢኮኖሚ እንዲተሳሰሩ፣ በባህል እንዲተሳሰሩ ከዚህ ቀደም በኖረው ታሪካቸውም፣ በሃይማኖትም፣ በገበያም፣ በእምነትም፣ በባህልም የተሳሰሩ ናቸውና ያንን ትስስር ያንን ውህድ ማንነት ድጋሜ እንዲያቆጠቁጥና እንዲያድግ እንዲፋፋ የማድረግ ስራ

የምህራን ሚና ነው ብዬ ነው የማምነው። የተፈጠረውን ክፍተት በመሙላት

ወደ ሰላም የምንመጣበት እድል በጣም ሰፊ ነው። ጀምረነዋል። ምናልባትም በአጭር ጊዜ መልካም ምልክት እናያለን ብዬ አስባለሁ። በጦርነት ወቅት ልዩነት የሚያሰፉ ትርክቶችን ሲናገሩ የታዘቧቸው አንዳንድ የዩኒቨርሲቲ ምሁራን እንዳሉ የጠቀሱት ዶክተር መንገሻም ከዚያ ይልቅ ለሰላም ግንባታ የሚሰሩ ምሁራንን ማበረታታት የዩኒቨርሲቲዎቹ ድርሻ ሊሆን እንደሚገባ አስገንዝበዋል። ግጭት ተኮር እንቅስቃሴ የሚያደርገውን ሳይንሳዊ በሆነ ዘዴ መግታት፣ ለሰላም ደግሞ ንቁ ተሳታፊ ይሆናል

ይችላል ብለን የምንጠብቀውን ደግሞ በማበረታት መድረክ በመፍጠር ፕሮጀክት እየጻፈ ከምሁራን ባለፈ ማህበረሰቡንም ሊያካትት የሚችል የዘላቂ ሰላም ግንባታ ላይ እንዲሳተፍ በማድረግ አይንክ አሁን ይሄ በዘወትር ምሁራኖች የሚታሙበትን ልሂቃኑ የሚታማበትን ግጭት ቆስቋሽነት መቀነስ ብሎም ማቆም የሚቻልበት ስራ ይኖራል። ለዚህ

በጣም ምቹ የሚሆኑት ደግሞ ከፍተኛ ተቋማቶች ናቸው ብዬ አምናለሁ። በመቀሌ ዩኒቨርሲቲ የሕግና ስነ መንግስት ኮሌጅ አስተማሪ የሆኑት አቶ አጽባሀ ተክለም በጦርነቱ ወቅት የሰላም አማራጮችን ማመላከትና ችግር ፈቺ ጥናቶች ማካሄድ የሚጠበቅባቸው አንዳንድ ዩኒቨርሲቲዎች ጦርነት ሲሰብኩና ሲደግፉ ታይተዋል ብለዋል። የሰላምን ባህል በማስፈን ምርምርና የምርምር ውጤቶችን ወደ ማህበረሰብ የማድረስ ስራ

መስራት ነበረባቸው። ሰላምና የሰላም ባህልን ከዩኒቨርስቲው ማህበረሰብ ጀምሮ ወደ ውጭ ያለው ማህበረሰብ ከዩኒቨርስቲ ውጭ ያለው ማህበረሰብ ማስፋፋት ማጠናከር ነበረባቸው። በጦርነቱ ጊዜ ግን ከዩኒቨርሲቲ ማህበረሰብ፣ ከዩኒቨርሲቲ መምህራን፣ ከዩኒቨርሲቲ ተቋማት መውጣት የማይገባቸው ሰላምን የማደፍረስ ጦርነት ፕሮፓጋንዳን የማስፋፋት

ስራ ሲሰሩ ነበር። በግልጽ በጀታቸውን ቆርጠው ከመከላከያ ጎንነን በሚዲያዎች እየወጡ በጦርነቱ ፕሮፓጋንዳ ድጋፍ ሲሰጡ፣ ሽፋን ሲሰጡ እንደነበር ታዝበናል። በትግራይ በኩል ያሉ ዩኒቨርስቲዎችን የእነሱን ነጸብራቅ ናቸው። በዛ ሲደረግ የነበረ በዚህም ሲደረግ ነበር። ሁሉም የኢትዮጵያ ዩኒቨርሲቲዎችን ሰላም የመገንባት የሰላም ውሴቶችን ወደ ማህበረሰቡ የማድረግ የሰላም ባህልን ከራሳቸው ጀምሮ እስከ ማህበረሰቡ ማስፋፋት ሚና መጫወት ነበረባቸው። በጦርነት የነበራቸውን ሚና

አሁን አካክሶ በሰላም ግንባታ ላይ መስራት ይኖርባቸዋል ብያስባል። በቀጣይ በምርምር በተደገፉ የሰላም አማራጮች ላይ በስፋት ሊሰሩ እንደሚገባ አመልክተዋል። የአዲስ አበባ ዩኒቨርሲቲ የፌዴራሊዝም መምህር ፕሮፌሰር አሰፋ ፍስሀ ደግሞ የዘላቂ ሰላም ግንባታ ውጤታማነት ፍትሐዊ የኢኮኖሚና የፖለቲካ ስርዓት በመገንባት እንደሚወሰን አስረድተዋል።

ብዛዕባ ሰላም ዝሓስብ ስርዓት ፍትሓዊ ዝኾነ ፖለቲካና ኢኮኖሚ ስርዓት ስለ ዘላቂ ሰላም የሚያስብ ስርዓት ከሁሉም በላይ የኢኮኖሚና የፖለቲካ ስርዓቱን ፍትሃዊ ማድረግ ይኖርበታል። ፖለቲካዊና ኢኮኖሚያዊ ስርዓቱ ሁሉን አቀፍና ፍትሃዊ ከሆነ ፀረ ሰላም ሊሆን አይችልም። ኢትዮጵያ ብዝሃ ማንነት ያላት ሃገር እንደመሆኗ ህብረተሰቡ በአካባቢው ራሱን እንዲያስተዳድር በማብቃትና

በፌዴራል መንግስቱም እያንዳንዱ ተገቢና በቂ ውክልና አግኝቶ ሲሳተፍ ዘላቂ ሰላምን ለመገንባት ይቻላል። መንግስትን ጨምሮ በሰላም ግንባታ ላይ የሚሰሩ አካላት ግጭቶችን ለመፍታትና ዘላቂ ሰላምን ለማምጣት ህብረተሰቡን ማሳተፍ እንደሚጠበቅባቸው የሚናገሩት ደግሞ የእንደርታ ወረዳን ከአፋር ክልል በሚያዋስኑ አጎራባች አካባቢዎች በአገር ሽማግሌነት እየሰሩ ያሉት ወይዘሮ ሐዳሽ ገብረዝጊ ናቸው። በአካባቢያቸው በግጦሽና በከብቶች ስርቆት ግጭቶች እንዳይነሱ የማድረግ

የቆየ ባህላዊ አሰራር እንዳላቸው ወይዘሮ ሓዳሽ ያስረዳሉ። ክልተና ናይ ናይ ንእክብ ችግሮች ዝፈጠሩ ከሁለቱም የህብረተሰብ ክፍሎች የተጣጡ ሽማግሌዎች እንሰበስባለን። የግጦሽ ስፍራውን እንዴት እናስተዳድረው ብለን እንወያያለን። ለግጦሽ የመፈቀድና የማይፈቀድ ቦታ ብለን በግልጽ ተወያይተን እንከልላለን። ከወሰንን በኋላ ከሁለቱም ወገን ቃሉን የምጥስ የለም።

የጠፋ እንስሳትም ሲኖር እየተነጋገርን መፍትሄ እንሰጣለን። በትግራይ በአማራና በአፋር ክልሎች የሚገኙ ዩኒቨርሲቲዎች ኃላፊዎችና እና ሌሎችም እንግዶች በተገኙበት በመቀለ ዩኒቨርሲቲ ኮንፈረንስ ላይ የተናገሩት የሰላም ሚኒስትር ሚኒስትር ዴታው ዶክተር ከረዲን ተዘራ ውይይቱ በቀጠናው የሰላም ግንባታ ለማጠናከር አስተዋጽኦ እንደሚኖረው ጠቁመዋል። ይህን ሰፊ የሰላም ግንባታ በተገቢው መልኩ ከማከናወን አኳያ የሀገራችን ከፍተኛ ትምህርት ተቋማት እንደ ፌዴራል ተቋማነታቸው እንደ ዓለም አቀፍ የሀሳብ

መነጋገሪያ ተቋምነታቸው በዚህ መልኩ የሚያደርጉትን እንቅስቃሴ በልዩ ሁኔታ እንደግፋለን። እያደረጉ ያሉትን እንቅስቃሴ መቀለ ዩኒቨርሲቲን ጀምሮ በጣም የሚደነቅ አድርገን ነው መስሪያ ቤታችን የሚያየው። የሰሜን ኢትዮጵያው ጦርነት ግጭትን በዘላቂነት በሚያቆም ሰላማዊ ድርድር መቆሙ ታሪክ የሚዘክረው እውነት ነው ያሉት ሚኒስትር ዴታው፣ ስምምነቱም በተግባር እየተተረጎመ እንዲጸና ተመሳሳይ ውይይቶች ተጠናክረው ሊቀጥሉ እንደሚገባ አመልክተዋል። ለአሜሪካ ድምጽ ሙልጌታ አጽባሃም መቀለም

አሁን ደግሞ ወደ ኦሮሚያ እናልፋለን። በተለያዩ የኦሮሚያ ክልል ከተሞች ከፌዴራል መንግስት ከፍተኛ ባለስልጣናትና የክልል ርዕሳነ መስተዳድሮች ጋር በወቅታዊ የጸጥታ ችግሮች ላይ ከትላንት በስቲያ ቅዳሜ የተወያዩ ነዋሪዎች ህዝባዊ ውይይቶቹ ይበልጥ አሳታፊ እንዲሆኑ ጠይቀዋል። በሀገሪቱ ያለው ችግር በግልጽ እንደሚታወቅ ለአሜሪካ ድምጽ የተናገሩት ተወያዮቹ

ከኦሮሚያ ነጻነት ሰራዊት ጋር የተጀመረው ድርድር ቢቀጥል ውጤት ሊኖር ይችላል ብለዋል። ውይይቱን የመሩት ከፍተኛ የመንግስት ባለስልጣናት በበኩላቸው በኦሮሚያ ክልል እየተስተዋለ ያለውን ችግር መረዳታቸውን ገልጸው ለመፍትሄዎቹም እንደሚሰሩ ቃል ገብተዋል። ፀሐይ ዳምጠው ተጨማሪ አላት።

አድማጮች ለተፈጠረው የቴክኒክ ችግር ይቅርታን ጠይቃለን። ድምጹ እንደተስተካከለ ዘገባውን ተመልሰን የምናቀርብ ይሆናል። እስከዛ ወደ ተከታዩ ዘገባ እናልፋለን። እንቅፋት የገጠመው ረቂቅ ሕግና የሚጋጩ መልእክቶች የፍልሰተኞች ጉዳይን የምርጫው ዋና ጉዳይ አድርገዋል።

በኒውዮርክ የሚገኙ ሰማይ ጠቀስ ህንጻዎችና ሞቅ ደመቅ ያሉ አውራ ጎዳናዎች ከተለያዩ የዓለም ክፍል የሚመጡ ፍልሰተኞችን ሲያማልሉና በአዲሲቱ ምድር ተስፋን የሚፈነጥቁ ሊሆኑ ይችላሉ። ሆኖም ግን ከባለስልጣናት የሚተላለፉት የሚጋጩ መልእክቶችና በአሜሪካ ኮንግረስ እንቅፋት የገጠመው የፍልሰተኞች ረቂቅ ህግ አጨቃጫቂ የምርጫ ጉዳይ እንዲፈጥር አድርገዋል።

የአሜሪካ ድምፅ አረን ራነን ከማንሃታን ኒውዮርክ ያደረሰንን ዘገባ እንግዱ ወልዴ እንደሚከተለው አዘጋጅቶታል። የአሜሪካ ኮንግረስ ጠንከር ያለ የፍልሰተኞች ሕግን ለማውጣት ሙግት ውስጥ ባለበት በዚህ ወቅት ከፈረንጆቹ 2022 የጸደይ ወቅት ጀምሮ ኒውዮርክ ከተማ የገቡትና 175,000 የሚሆኑት ፍልሰተኞች በአካባቢው ከሚገኙ የዴሞክራቲክ ፓርቲው ባለስልጣናት የሚጋጩ መልእክቶች እየደረሷቸው ነው።

የከተማው ባለሥልጣናት ፍልሰተኞች በመጠለያ የሚቆዩበትን ጊዜ በማሳጠር እንዲሁም ሌሎች ግዛቶች ፍልሰተኞችን በአውቶቡስ ወደ ከተማዋ የሚልኩበትን ሁኔታ በማስቀረት አዲስ ተጨማሪ ፍልሰተኞች ወደ ከተማዋ እንዳይሳቡ ለማድረግ ጥረት እያደረጉ ባለበትም ወቅት የከተማዋ ከንቲባ ቢሮ የምግብ መግዣ የሚውል በነፍስ ወከፍ 1 ሺ ዶላር እንዲሁም 4 ሺ ክፍት የሥራ ቦታዎችን ለፍልሰተኞቹ አዘጋጅቷል።

ኤንጀል ቶረስ ከተማው ስለሚያደርግላቸው እርዳታ ይናገራል። ጥሩ ነው። ብዙ እርዳታ ያደርጉልናል። ለፍልሰተኛው ብዙ ድጋፍ ያደርጋሉ። ምግብ ይሰጡናል። ለብርድ ወቅት የሚሆን ልብስ ይሰጡናል። ልጆቻችን ትምህርት እንዲያገኙ እድል ይሰጡናል። የሥራ ፈቃድ እንድናገኝ ተቋሙ ሰነዳችንን ያዘጋጅልናል።

በኒውዮርክ ብዙ እርዳታ እናገኛለን። ኤቭሊን ደግሞ የመጣችው ከኤኳዶር ነው። እዚህ ብዙ መልካም ሰዎች አሉ፣ ይረዱናል። በሀገራችን የማናገኘውን እርዳታ እዚህ አግኝተናል። ፍልሰተኞቹ በአሜሪካ ስላሉበት መልካም ሁኔታ በሀገራቸው ለሚገኙ ሰዎቻቸው ስለሚያሳውቁ ወደ ኒውዮርክ የሚደረገውን ፍልሰት እንዲጨምር በማድረግ ላይ ነው።

ችግሩ ከአቅም በላይ በመሆኑ የከተማዋ ከንቲባ የሆኑ ይህ ሀገር አቀፍ ችግር ነው። በቺካጎ ቦስተን፣ ሂውስተንና ዋሽንግተን ይህን የገጠመንን ችግር መፍታት አለበት

ከሌሎች ከተሞች ጋር ስን ሕጉን ሁለቱ ፓርቲዎች በጋራ ለማጽደቅ በሚያደርጉት ጥረት ውስጥ የሪፐብሊካን ፓርቲው ሐሳቦች እንዲካተቱ የተደረገ ቢሆንም የሪፐብሊካን ፓርቲው አባላት ሆን ብለው ሕጉ እንዳይጸድቅ እንቅፋት ሆነዋል ሲሉ አንዳንድ ፖለቲከኞች በመናገር ላይ ናቸው። ሐኪም ጄፍሪስ የተወካዮች ምክር ቤት የዲሞክራቲክ ፓርቲው መሪ ናቸው።

ordered by Donald Trump not to solve the challenges at the border but to continue ሪፐብሊካኖቹ በድንበር ላይ ያለውን ችግር መፍትሄ እንዳይሰጡ በዶናልድ ትራምፕ ታዘዋል። የፖለቲካ ጨዋታ እንዲቀጥሉ ነው ትዕዛዝ የተሰጣቸው። ምክንያቱም በመጪው ህዳር ለሚደረገው ምርጫ እንደ አንድ ጉዳይ ሊጠቀሙበት ይሻሉ። ይህ ግን እኛን መልሶ ይጎዳናል። ሪፐብሊካኑ በዚህ አይስማሙም። ለችግሩም ፕሬዚደንቱን ተጠያቂ ያደርጋሉ።

ለችግሩ መፍትሄ ለመስጠት አራት ዓመት ሙሉ ነበራቸው ባይ ናቸው። የአርካንሶ አገር ገዢው ሳራ ሃከቢ ናቸው። ጆ ባይደን የአንድ ፕሬዝዳንት ዋና ኃላፊነት የሆነውን ጉዳይ አልተወጡም። የድንበሩንም ሆነ የሕዝባችንን ደህንነት መጠበቅ አልቻሉም።

ፕሬዚዳንቱ ስራቸውን መስራት ባለመቻላቸው በየክፍለ ግዛቱ የሚገኙ አገረ ገዢዎች የፌዴራል መንግስቱን ስራ እየሰሩ ይገኛሉ። የኖትርዳም ዩኒቨርሲቲው ፕሮፌሰር ኤሪን ኮርኮራን ደግሞ የሚሉት የፍልሰተኛ ህጉ በኮንግረስ እንዲዘገ የተደረገው ለፖለቲካ ዓላማ ነው። I definitely think it's going to be a big issue for the election cycle, which is why I think... በምርጫው ትልቅ ጉዳይ ሆኖ እንዲቀርብ የሚፈልጓሉ ብዬ አስባለሁ።

ለዛም ነው ወደ ሰጥቶ መቀበል መፍትሄ እንዳይገባ የሚደረጉ ጥረቶች የሚታዩት። ምክንያቱም ረቂቁ አንዴ ጸድቆ ሕግ ከሆነ ችግሮቹ አይኖሩም። ዲሞክራቶቹም ሆነ ሪፐብሊካኖቹ የፍልሰተኞቹን ጉዳይ ለፖለቲካቸው ነጥብ ማስቆጠሪያ እያዋሉ ባለበት በዚህ ወቅት በሚሊዮን የሚቆጠሩ ፍልሰተኞችን የወደፊት ዕጣ ከወዲሁ መተንበይ አዳጋች ሆኗል። ቢያንስ በመጪው ዳር ፕሬዝደንታዊ ምርጫ እስከሚጠናቀቅ ድረስ አዲስ ሕይወት ሊጀምሩ ባለሙበት አገር

ምን ሊገጥማቸው እንደሚችል አያውቁም።

ተከታይ ደግሞ ወደ እስራኤል እናልፋለን። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔትናሁ የገጠማቸው ተቃውሞ እያደር እየበረታ ቢመጣም የእግረኛ ጦራቸውን ወደ ራፋ ለማስገባት የያዙትን እቅድ አጥብቀው ተከላክለዋል። የድንበር ከተማይቱ ራፋ ከዚህ ወዲህ የሚሄዱበት አለመኖሩን ያመላከቱ ከአንድ ሚሊዮን በላይ ፍልስጤማውያንን አስጠልላለች። የአሜሪካ ድምጿ ቬሮኒካ ባልደራስ ኤግሊሲያስ ያደረሰችንን ዘገባ አሉላ ከበደ እንደሚከተል ያቀርበዋል።

የዩናይት ስቴትሱ ፕሬዚዳንት ጆ ባይደን እስራኤል በጋዛ እያካሄደች ያለውን ወታደራዊ ምላሽ ከሚገባው በላይ ሲሉ በገለጹ ጥቂት ቀናት ውስጥ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በዩናይት ስቴትሱ የኤቢሲ ቴሌቪዥን ጣቢያ በዚህ ሳምንት የተሰኘ ፕሮግራም ላይ ቀርበው ባደረጉት ቃለ ምልልስ 1200 ሰዎችን ስለገደለውና ሌሎች 240 ሰዎች ስለታገቱበት የሐማስ ሽብር ጥቃት ዓለምን አስታውሰዋል።

We were attacked, unprovoked attack, murderous attack on October 7th, the worst attack on Jewish people since the Holocaust. And let me tell you, ጥቃት ደርሶብናል፣ ያለ አንዳች ቆስቋሽ ምክንያት። ባለፈው መስከረም 26 የደረሰብን ሰዎች በግፍ የተገደሉበት ጥቃት በሁለተኛው የዓለም ጦርነት ወቅት በአይሁዳውያን ላይ ከተፈጸመው የዘር ማጽዳት ጥቃት ወዲህ ከሁሉ የከፋው ነው። ልንገራችሁ፣ አሸባሪዎቹ ከገቡበት ገብተን የአጸፋ መላሽ ሰጥተናል።

የሰው ጋሻ ለመጠቀም ራሳቸውን በደበቁባቸው ስፍራዎች በሰላማዊ ሕዝብ ላይ የሚደርሰውን ጉዳት ለመቀነስ የሞከርን ይመስለኛል። የሚበዙት ሴቶችና ሕፃናት የሆኑባቸው ቁጥራቸው ከ28ሺ በላይ የሚደርስ ፍልስጤማውያን በጦርነቱ ተገድለዋል ሲል ሐማስ የሚቆጣጠረው የጋዛ የጤና ጥበቃ ሚኒስቴር አስታውቋል። የተባሉትን አሃዞች ውድቅ ያደረጉት ኔታንያሁ ሲቪሎችን አደጋ ካለባቸው ስፍራዎች ለማራቅ የተያዘው ዕቅድ ላይ እየሰሩ መሆናቸውን ገልጠው

ጦር ኃይላቸው በራፋ እግረኛ ጦር የማሰማራቱን አይቀሬነት ግን ተናግረዋል። አብዛኞቹም ከጋዛ ተፈናቅለው እየመጡ ያሉባቸው ቁጥራቸው ከአንድ ነጥብ አራት ሚሊዮን በላይ የሚደርስ ፍልስጤማውያን ከድንበር ከተማይቱ ተጠልለው ይገኛሉ። እንግሊዝ፣ ግብፅና ሳውዲ አረቢያ የኔታንያሁ ዕቅድ ያሳደረባቸውን ስጋት ገልጠዋል። ሰዎች ሲሉ ሚሊዮን

በምንም አይነት ወደ ራፋ መግባት የለባቸውም የሚሉን በመሠረቱ በጦርነቱ ተሸነፉ እያሉን ነው። ባለፈው መስከረም 26 የደረሰውን የመሰለ ጥቃት መላልሶ ለማድረስ የዛተው ሐማስ እዚያ እንዲቆይ ፍቀዱለት ከማለት የሚቆጠር ነው። መላው ቤተሰባቸው ራፋ ውስጥ በድንኳን ተጠልሎ እንደሚገኝና ሌላ የሚሄዱበት ቦታ እንደሌላቸው ይናገራሉ። ወላ ንድ ሰያራ ወላ ንድ ካራሽ ወላ ፊሽ ሶለር ወላ ፊሽ በንዚም ወላ እሽ

ዳግም ሌላ መፈናቀል የሚከተል ከሆነ ካለሁበት አልንቀሳቀስም። በአንድ በኩል የግብፅን ድንበር ከሚያዋስን በሌላ በኩል ደግሞ ከራፋ በስተ ምስራቅ ከሚገኝ ስፍራ ነው ያለሁት። ጨርሶ መንቀሳቀስ አልችልም። ይህ በእንዲህ እንዳለ ቴላቪቭ ውስጥ አሁንም ከሐማስ እጅ የሚገኙት ታጋቾች እንዲለቀቁ የሚጠይቁ ሰልፈኞች ባለፈው ቅዳሜ የአያሎን አውራ ጎዳና ዘግተው የተቃውሞ ድምፃቸውን አሰምተዋል።

ዛሬ ወደዚህ የመጣ ነው በሚሆነው ሁሉ በጣም መሰላቸታችንን ለሁሉም ለመንገር ነው። ህዝቡ ከእኛ ጋር መሆኑን እናውቃለን። ይሁን እንጂ መንግሥት ከእኛ ጋር የቆመ መስሎ አይሰማንም። እናም አሁን ጊዜው ደርሷል። ኔታንያሁ በበኩላቸው ከኤቢሲ ቴሌቪዥን ጣቢያ ጋር ቃለ ምልልስ ባደረጉበት ወቅት ከ132ቱ ታጋቾች መሃል ምን ያህሉ በሕይወት መኖራቸውን ያውቁ እንደሆነ ተጠይቀው ነበር።

እያደረግን ያለውን አይነት ጥረት ለማሳየት በቂ ይመስለኛል። እናም በሕይወት ያሉትን ሁሉና እንደ እውነቱ የተገደሉትንም አስከሬን ለመመለስ የምንችለውን ሁሉ ለማድረግ እንጥራለን። እንደ እርሳቸውም ግምገማ በሐማስ ላይ ያደረጉት ወታደራዊ ጫና አንድ መቶ አስሩ ታጋቾች በቅርቡ ለመለቀቃቸው ዋናው ምክንያት ነው ሲሉ የድል ብሥራት የሚሰማበት ጊዜም

ቅርብ ነው ብለዋል። የተከበራችሁ አድማጮችእና ተመልካቾቻችን እየተከታተላችሁት ያላችሁት ከአሜሪካ ድምጽ ራዲዮ የሚተላለፈውን የሰኞ ምሽት ስርጭታችንን ነው። እያስተናገድኳችሁ ኳችሁ ያለውት ስመኝሽ የቆየ ነኝ። አሁን ወደ ተከታዩ ዝግጅታችን እናልፋለን። ሐኪሞን ይጠይቁ ነው።

ሐኪሙን ይጠይቁ ለምሽቱ የኩላሊት በሽታና እርሱን ተከትለው የሚመጡ ሌሎች ውስብስብ የጤና እክሎች አስመልክቶ ከአድማጮች የደረሱ ጥያቄዎችን መነሻ በማድረግ የተሰናዳ ቅንብር ነው። አስቀድሞ ለመከላከል የሚረዱ የጥንቃቄ አማራጮች፣ ለኩላሊት ጤና በየቀኑ መወሰድ ያለበትን የፈሳሽ መጠን እንዲሁም የአልኮል መጠጥ ማዘውተርና ሲጋራ ማጨስ በኩላሊት ጤና ላይ የሚያሳድሩትን ተጽዕኖ ጨምሮ ይመለከታል። ጥያቄዎችን ያደረሱ

ራሱን የወንደሰን ጥበቡ የተባሉ አድማጫችን ናቸው። ለጥያቄዎቹ ሙያዊ ምላሽ የሚሰጡን ደግሞ ዶክተር ተዋበ ግርማ በዚህ በዩናይትድ ስቴትስ በሚዙሪ ክፍለ ግዛት ካንሳስ ከተማ በሚገኘው ሪሰርች ሜዲካል ሴንተር የተባለው ሆስፒታል በኩላሊት አማካሪ ሐኪምነት ያገለግላሉ። አሉላ ከበደን ያነጋገራቸው ዶክተር ተዋበ ግርማ ከበደ፣ በቅድሚያ ለጊዜው አመሰግናለሁ። አመሰግናለሁ አሉላ

ከኩላሊት ስራዎች ብንጀምር ጤናማ ኩላሊት ምን አይነት ስራዎችን ይሰራል ለሰውነታችን? እሱን ከማወቅ ችግሮችን ማዛመድ እንድንችል። አመሰግናለሁ አሉላ። ያው ኩላሊት በሰውነታችን ውስጥ በጣም ወሳኝ ከተባሉ የአካል ክፍሎች አንዱ ነው። ሁለት ኩላሊቶች ነው አብዛኛው ሰው ያለው። ዋና የኩላሊት ስራ የሰውነት ቆሻሻዎችን ማጣራት ነው። ቶክሲን ኦር ዌይስት የምንላቸውን ነገሮች

ከደም ውስጥ አጣርቶ ማስወገድ ነው። ሌላ ደግሞ በሰውነታችን ውስጥ ያሉ ንጥረ ነገሮች ወይም ኤሌክትሮላይቶችን፣ አሲድን ሁሉ የተመጣጣኝ እንዲሆን ለሰውነታችን ማድረግ ይችላል። ሌላ ደግሞ የሰውነት ፈሳሽ መጠንም እንዲሁ እንዲስተካከል የሚያደርግ የሰውነታችን ክፍል ነው። ተጨማሪም የቀይ የደም ሴል የሚመረትበትን ሆርሞን ወይም ሪትሮፖቲን የተባለን ሆርሞን በማምረት የቀይ ደም ሴሎቻችንም የተመጣጠነ እንዲሆኑ ኩላሊት በጣም ይጠቅማል።

ብዙ ስራዎች ነው ያሉት። በእርግጥ ብዙ እና ወሳኝ የሚሆኑ ስራዎች ናቸው። መሰረታዊውን የኩላሊት ጠቀሜታ ከተረዳን ኩላሊትን ለእውቀት ከሚዳርጉት ከሕመም አይነቶች ባሻገር ይበልጡንም በጤናማ አኗኗር ዘይቤ የሚታዩትን ማዛመድ ብንሞክር

ለጤናማ አኗኗር ዘይቤ አመጋገብ አንዱ መሰረታዊ ጉዳይ መሆኑ ይታወቃል። ታዲያ ለኩላሊትም ሲባል ጤናማ አመጋገብ ወይም ለኩላሊት ጤንነት የሚረዳ አመጋገብ ዘይቤ ይታሰባልና አመጋገብ ዘይቤን ስናስብ ምንድን ነው ማወቅ ያለብን? አንድ ሰው ኩላሊቱን በጤናማ መንገድ ለመጠበቅ ምን ማድረግ አለበት ከመታመሙ በፊት?

ያው የመጀመሪያው ለኩላዊ በሽታ የሚያጋልጡ ዋና ዋና ነገሮች ብለን የምንላቸው ስኳር በሽታ እና የደም ግፊት በሽታ ነው። እንዲሁም የልብ ሕመም በተመሳሳይ እነኚህ ነገሮችን የሚያመጡ ወይም የሚያባብሱ ነገሮች በሙሉ ለኩላሊት በሽታ በቀጥታም ሆነ በተዘዋዋሪ ሪስክ ሊሆኑ ይችላሉ። ለምሳሌ በጣም ብዙ ጨው ያለበት ነገር መመገብ የደም ግፊትን ይጨምራል። ደም ግፊት በሽታ ደግሞ ኩላሊትን አፌክት ያደርጋል። ስኳርን በሚገባ ለመከታተል

ወይም አለመቆጣጠር እሱም እንዲሁ ኩላሊትን ሊያጠቃ ይችላል። ሰውነት ከሚገባ በላይ መጨመር፣ ኤክሰርሳይዝ እንደሚገባ ለማድረግ ሁሉ በስኳርና በደም ግፊት በሽታ ላይ የሚያመጡት ለውጥ ስላለ እነሱን በትክክል አለመከታተል በተዘዋዋሪ ለኩላሊት ጤንነት መጥፎ ሊሆን ይችላል።

ዶክተር ተዋበ ቀደም ሲል የኩላሊትን ስራዎች ሲገልጹ ሰውነት ውስጥ የሚገኙ አላስፈላጊ የሆኑ ፈሳሾችን በቆሻሻ መልክ ከሰውነት እንዲወጡ ወይም እንዲወገዱ ማድረግ ከዋና ዋና ስራዎቹ አንዱ መሆኑን አስረድተዋል። ከዚሁ ጋር ተያይዘው ቀላል የሚመስል ነገር ግን ብዙ ጊዜ የማናደርገው ለጤናችን አስተዋጽኦ ማድረጉ የሚነገረው በቀን ውስጥ ሰውነታችን የሚፈልገውን ተገቢው መጠን ያለው ንጹህ ውሃ አለመጠጣት እንደ ችግር ይነገራል።

በተጨባጭ ግን ምን አይነት የፈሳሽ አወሳሰድ ይመከራል? ለኩላሊት ጤንነት አንድ ሰው በቀን ውስጥ መጠጣት ያለበት በሕክምናው ሳይንስ በተጨባጭ የሚደገፍ መጠን ይኖር ይሆን? የሚጠጣው የመጠጥ አይነት ወይም የፈሳሽ አይነት ምን መሆን ይኖርበት ይሆን? የሚጠጣው የፈሳሽ አይነት በአብዛኛው ሪከመንድ የምናደርገው

ውሃ ነው። ለስላሳ መጠጦች በአብዛኛው ሬኮመንድ አናደርግም። ውሃን ነው ሬኮመንድ የምናደርገው። ሁሉም ሰው የተለያየ ነው። እንደ እድሜው እንደ ሰውነቱ ክብደት መጠን ይለያያል። ግን በአብዛኛው በአቨሬጅ ወደ ሁለት ሊትር በቀን አት ሊስት አንድ ሰው ውሃ መጠጣት ቢችል ጥሩ ነው ብለን እናስባለን። ግን ያው የተለያየ መጠን ሊኖረው ይችላል እንደ

ቀኑ አይነት ለምሳሌ ውጭ ወጥተን ኤክሰርሳይስ አድርገን ወይም በጣም አልቦን ከመጣን ተጨማሪ የውሃ መጠን ሊያስፈልገን ይችላል። ወይ የኩላሊት ጠጠር በሽታ ያለበት ሰው ደግሞ ከዛም በላይ ብዙ መጠጣት ሊኖርበት ይችላል። ግን በአቨሬጅ አትሊስት ሁለት ሊትር ውሃ በቀን ቢጠጣ ጥሩ ነው። መልካም እንግዲህ ውሃ ብቻ እንደማንጠጣ ይታወቃል። የሰው ልጅ ዋና መጠጥ ውሃ እንዲሆን ቢመረጥም ከጤናማው ሊመደቡ የሚችሉ ከፍራፍሬዎች የሚገኙትን ጨምሮ

ምናልባትም ከጤናማው አለፍ የሚሉት እንደ አልኮል የመሳሰሉ መጠጦችም ይኖራሉና የአልኮል መጠጥን በተመለከተ ስለ ኩላሊት ጤንነት የሚመከረው ምንድን ነው? እንደው የአልኮል አዘውታሪነትን ብንተው አልፎ አልፎም ቢሆን ብዙዎች አልኮል መጠጣታቸው አይቀርም እና ከኩላሊት ጤና አለፍ ብለንም ከጠቅላላው የሰውነታችን ጤና ጋር በተያያዘ ምን ያህል አልኮል መጠጣት ይኖርበት ይሆን ወይም በምን ያህል መገደብ አለበት?

የትኞቹ ጨርሶ መነካት አይኖርባቸው ይሆን? ምናልባት በዚያ ደረጃም የሚታይ ነገር ካለ? አልኮሆል በአብዛኛው በቀጥታ ከጉበት ጋር የተገናኘ ለውጥ ነው የሚያመጣው። ግን የጉበት አለመስራት ችግር ያለበት ሰው የኩላሊቱን ችግር አብሮ ሊያያዝ ይችላል። ኢን ጄኔራል በሁሉም አካል ጤንነት ሞደሬሽን ነው የምንለው

ብዙ አልኮልን ለመጠጣት በተለይ ጠንካራ የሆኑ አልኮሎችን አለማዘውተር ለኩላሊትም፣ ለጉበትም ለአጠቃላይ ጤንነት ጠንካራ የሆኑ አልኮሎችን አለማዘውተርን ሬኮመንድ እናደርጋል። ሲጋራ ማጤስ ከዚህ አንጻር የሚታይ አሉታዊ አስተዋጽኦ በቀጥታ ኩላሊት ላይ የሚያሳድረው ይኖር ይሆን? ሲጋራ ማጨት ሶስት ነገሮችን በኩላሊት ላይ ለውጥ ላይ ያመጣው ይችላል። አንደኛ

ሲጋራ የሚያጨሱ ሰዎች ለኩላሊት በሽታ የተጋለጡ ይሆናሉ። ሁለተኛ የኩላሊት በሽታ ያለባቸው ሰዎች የኩላሊት በሽታቸው ደረጃ በፍጥነት እንዲጨምር ያደርጋል። ሶስተኛ ደግሞ ለኩላሊት ካንሰር ወይም ደግሞ ተጨማሪ ብላደር ካንሰር የተጋለጡ እንዲሆኑ ያደርጋቸዋል። ስለዚህ ሲጋራ ማጨስ ከኩላሊት በሽታ ጋር በፍጹም ሬኮመንድ አይደረግም። ምናልባት

ለማጠቃለያ ሊመጡ የሚችሉ በሽታዎችን በመከላከሉ ረገድ የኩላሊት ጤናን ዘለቄታ እንዲኖረው ለማድረግ አስቀድሞ የሚደረጉ አንዳንድ ህመሞችን አስቀድሞ በምርመራ ለማግኘት የሚደረጉ የምርመራ አይነቶች ይኖሩ ይሆን ካሉ የትኞቹ በምን ያህል ጊዜ ውስጥ መደረግ አለባቸው ለኩላሊት ሆን ተብሎ የሚደረጉ ምርመራዎች ካሉ አዎ ለኩላሊት ተብሎ ከሚደረጉ ምርመራዎች አንዱ ደም ግፊትን መለካት ነው በየጊዜው

ያው የምንኖርበት ሀገር አንድ ሰው የፕራይመሪ ሐኪም ይኖረዋል። እዛ ሄዶ ይለካል። እኛም ሀገር ደግሞ እንደዚህ አይነት ነገሮች እየተለመዱ ናቸው አሁን። እና ደም ግፊትን መለካት አንደኛው የምናደርገው ስክሪኒንግ ቴስት ነው። ሌላ ሽንት ውስጥ ያለ የፕሮቲን መጠንን መለካት፣ በተለይ ስኳር በሽታ ላለባቸው ሰዎች ቀላል ቴስቶች አሉ፣ የሚሰሩ ሀገር ውስጥም አሉ። እነሱን አስፈላጊ ይሆናል

ሌላ ኤሌክትሮላይቶቻችንና የኩላሊት ፋንክሽናችንን ሜዥር የሚያደርግ ቴስት በአመት አንዴ አትሊስት

አንድ ሰው እነሱን ነገሮች ቼክ መደረግ ቢችል በተለይ ስኳር በሽታ እና የደም ግፊት ያለበት ሰው እነሱን መለካት ቢችል ጥሩ ኢንፎርሜሽን ይሰጣል ያለበትን የኩላሊት ሁኔታ። ዶክተር ተዋበ ግርማ ከበደ ሪሰርች ሜዲካል ሴንተር በመባል በሚታወቀው የሕክምና ተቋም ውስጥ አማካሪ የኩላሊት ሐኪምና መምህር ጤናማ የአኗኗር ዘይቤ ለጤናማ ኩላሊት የሚኖረውን ፋይዳ በተመለከተ ለሰጡን ማብራሪያው አመሰግናለሁ። እግዜር ይስጥልኝ፣ አመሰግናለሁ አሉላ

አሉያና እንግዳውን እጅግ አድርገን እናመሰግናለን። ተከታዩ ደግሞ ሳምንታዊው የስፖርት መሰናዷችን ነው። በረጅም ርቀት ኮከብ ራጭ እንደሆም እንደሚሆን ተስፋ የተጣለበት የዓለም ማራቶን ሪከርድ ባለቤት ኬልቪን ኪፕቱም ከአሰልጣኙ ጋር በደረሰበት የመኪና አደጋ እሁድ ዕለት ህይወቱ ማለፉን ተከትሎ ኬንያውያንን ጨምሮ የዓለም የአትሌቲክስ ማህበረሰብ አባላት ሀዘናቸውን እየገለጹ ነው። ሀብታሙ ስዩም ተጨማሪ አለው።

የዓለም ማራቶን ክብረውሰን ባለቤት ኬልቪን ኬፕቶም ጓደኞች በመኪና አደጋ ህይወቱ ያለፈው አትሌት አስክሬን በሚገኝበት ሆስፒታል ውጪ እሁድ ዕለት ተሰባስበው ነበረ። ከሆስፒታሉ ውጪ የተገኙት የአትሌቲክሱ ማኅበረሰብ አባላት አትሌቱን በሞት መነጠቃቸው የፈጠረባቸውን ድንጋጤ ለጋዜጠኞች አውስተዋል። ለመላው አገሪቱ በእጅጉ አሳዛኝ ነው። ለቤተሰቡና ለሌሎችም አትሌቶች ጭምር መጽናናት

ለኪፕቶም ቤተሰቦችና ለሀገሪቱ የሐዘን ምልክታቸውንም አስተላልፈዋል። የማይታመን ያሉትን የእውቁን ሩጫ ተወዳዳሪ ሞት መስማታቸው በእጅጉ እንዳስደነግጣቸው ተናግረዋል። የተወሰኑትን አስተየት እንስማ። ለመላው ኬንያ፣ ኪፕቶምን ላፈሩት ኤልጊዮ ማርኩዌትና ችፕተ ሚሳ ስፍራዎች ምን እንደምል አላውቅም። ፈጣሪ ወይ አጥፍተን ከሆነ ይቅርታ አድርግልን። ኪፕቶም ወደ ትልቅ ልቅና እየተጓዘ ነበር። እንደ ሀገር በተነጠቅነው ሁሉ አዝነናል።

ለቤተሰቦቹና ለአትሌቲክሱ መንደር ወንድማማቾች ማዘኔን ለመግለጽ እወዳለሁ። ሞቱ ለኛ የማይታመን ነው። አደጋው ወደ ተከሰተበት ስፍራ እስክላክ ድረስ አላመንኩም ነበር። አስከሬኑን እዚህ ድረስ ተከትዬ ለቤተሰቦችና ለወከልነው ነው። ለማራካዊት ግዛት አልፎም ለመላው ኬንያ ሐዘኔን ለመግለጽ ተገኝቻለሁ። የተቀረው የአገሪቱ ሕዝብ በተለዩን ጀግኖች ቤተሰብ ልቡ ውስጥ ሰላም የሰፍን ዘንድ እንዲጸልዩልን እንጠይቃለን።

ከቤተሰቦቻቸውና ከስፖርት ወንድማማቾች ጋር እጅ ለእጅ ተያይዘን ኬልቪን ኪፕቱም እና አሰልጣኙ በቀጣይ ቀናት ተገቢ አሸኛኘት እንዲደረግላቸው ማረጋገጥ ይኖርብናል። ለኬንያውያን፣ በተለይም ደግሞ ለተለየን ጀግና ቤተሰቦች በእጅጉ ማዘኔን ለመግለጽ ይሻለሁ። በፖሊስ መዝገብ መሠረት አደጋው በሚከሰትበት ወቅት ኪፕቱም ከሩዋንዳዊው አሰልጣኙ ጌርቪ ሳኪዛማና እንዲሁም ከአንድ ሴት ጋር በመሆን

በተወለደበት የስምጥ ሸለቆ መንደር አቅራቢያ መኪና በማሽከርከር ላይ ነበረ። ኪፕቱምና ሀኪዛማና በአደጋው ወቅት ወዲያውኑ ሕይወታቸው ሲያልፍ የአራት ዓመቷ ሻሮን ቺፕኩሪ ኮስጌኪዮ ከባድ ጉዳት ደርሶባት በአካባቢው በሚገኝ ሆስፒታል ሕክምና እያገኘች መሆኑ ተሰምተዋል።

በተጨማሪ የስፖርት ዜናዎች ያልተጠበቁ ውጤቶች የታየበት የአፍሪካ ዋንጫ እሁድ ዕለት በ በአዘጋጇ አገር አይቬሪኮስት ተጠናቋል።

በአሜሪካ በጉጉት ሲጠበቅ የነበረው የእግር ኳስ የፍጻሜ ጨዋታም ትላንትና እሁድ ተካሂዷል። በፍጻሜ ጨዋታው የካንሳስ ሲቲው ቺፍስ የሳን ፍራንሲስኮ ፎርቲ ናይነርስን ተጨማሪው ሰዓት ሊጠናቀቅ ጥቂት ደቂቃዎች ሲቀሩት ባስቆጠረው ነጥብ ሀያ አምስት ለ ሀያ ሁለት በሆነ ውጤት አሸንፎ ዋንጫውን አንስቷል። ጨዋታው ሲንሲቲት ወይም የሀጣን ከተማ ተብላ በምትጠራው ላስ ቬጋስ

አሊጃን ስታዲየም ሲካሄድ በስፍራው ስልሳ አምስት ሺህ የኳስ አፍቃሪዎች ሲታደሙ በቴሌቪዥን መስኮት ደግሞ ከአንድ መቶ ሚሊየን በላይ ሰዎች ተመልክተውታል። በቴሌቪዥን በቀጥታ በሚተላለፈው ጨዋታም ሆነ በስታዲየሙ ታዳሚ ዘንድ የነበረው ሌላው ትኩረት በእረፍት ሰዓት የሚቀርበው የሙዚቃ ትርኢት ነው። የሪትም ኤንድ ብሉዝ አቀንቃኙና ዘፈኑና ዳንሶል ችሎታው በመድረክ የሚሄደው አሸር ከአሊሺያ ኪስ

ሉዳ ክሪስና ሌሎችም አቀንቃኞች ታጅቦ ያቀረበው ትርኢት ታዳሚውንና የቴሌቪዥን ተመልካቾችን ቁጭ ብድግ አሰኝቷል። አድማጮች በአፍሪካ ዋንጫ ዙሪያና ሌሎችም የስፖርት ጥንቅሮቻችንን በዌብሳይታችን ላይ ታገኛላችሁ። ለምሽቱ የያዝናቸው ዝግጅቶች በዚሁ ተጠናቀቁ። ከአቀናባሪ ንጉሡ ታምሬ ጋር ሳስተናግዳችሁ ያምሽ ስመኝሽ የቆየ ነኝ። ሰላም፣ ደህና ደሩ